Yeah, America James Radio Taviano. <laughs> በጣም የሐዘን ድባብ ያጠላበት ዓመት ነው። በጣም ብዙ ሰዎች የሞቱበት፣ በርካታ ዜጎች የታሰሩበት፣ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከ20 ሺህ በላይ ኢትዮጵያውያን በየቦታ የታሰሩበት፣ የተደበደቡበት፣ የሞቱበትም ጭምር ነው እና ለእኛ የሰቆቃ ዓመት ሆኖ ነው ያለፉት። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ የተገባደደውን የ2009 ዓ ም ፖለቲካዊ ይዞታ ከገመገሙበት አስተያየታቸው የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር የድህረ ምረቃ ፕሮግራም ተከታታይ ተማሪዎች ለምርምር ሥራ በመንግሥት የተፈቀደውን ክፍያ ተነፈግን ሲሉ የ300 ያህሉ ተማሪዎች ወኪል ነኝ ያሉ አሜሪካ ድምፅ ተናግረዋል። የዚህንም ዘገባ ዝርዝሩን ይዘናል። በኦሮሚያ ባሌ ዞን ራይቱ ዛሬም እንደገና ሌሎች አስር ሰዎች መገደላቸው ተዘገበ። እንዲሁም ደግሞ ኃይለኛው አውሎ ነፋስ ኢና የተባለው ወደ ፍሎሪዳና ጆርጂያ እየዘመተ በብዙ መቶ ሺህ የሚቆጠር ንብረት እያወደመ ነው። ዝርዝሩ በመጽሔት ተጋርቶ። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን የዛሬ አርብ ጳጉሜን 3 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ ፕሮግራሙን የምታቀነባረል ብርሃን ኃይሉ ነች። አሁን የሰዓቱን የዓለም ዜና በኦሮሚያ ባሌ ዞን ራይቱ ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢ ነዋሪዎች ለቪኦኤ ገልጠዋል በዚሁ ጥቃት ዛሬ ብቻ ቁጥሩ አስር የሚሆን ሰው መገደሉን ነዋሪዎቹ ይናገራሉ። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ አረጋግጠዋል። በሌላ በኩል ደግሞ ተመሳሳይ ግጭት ወደ ጉጂ ዞን ነጌሌ ቦረና አካባቢም ዛሬ መዛመቱ ተሰምቷል። የየአካባቢዎቹን ነዋሪዎችና ባለሥልጣናቱንም ማነጋገርን እያጠናቀርን ነው። ፕሮግራም አለ፣ በምሽቱ ይቀርባል። እየተጠናቀቀ ያለውን የ2009 ዓ ም አስቸጋሪ ዓመት ሲሉ የገለጹት ሁለት ተቃዋሚ ፓርቲዎች በአዲሱ የ2010 ዓ ም ለውጥ ለማምጣት ሰላማዊ ትግላቸውን እንደሚቀጥሉ ግን አስታውቀዋል። መያድና ሰማያዊ ፓርቲ በሰጡት መግለጫ ከአዲሱ ዓመት ቀዳማዊ የፖለቲካ አጀንዳዎቻቸው አንዱ የአዲስ አበባ ምክር ቤት ምርጫ መሆኑንም ጠቅሰዋል። ፓርቲዎች የሰጡትን መግለጫ ከተከታተለው ዘጋቢያችን የደረሰን ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። ቅደም ሲል እንደገለጥ ነው። በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ለድኅረ ምረቃ ፕሮግራም ተማሪዎች ለምርምር ስራ በመንግስት የተፈቀደውን ክፍያ እንደተነፈጉ ሶስት መቶ ያህል ተማሪዎችን እወከላለሁ ያሉ አንድ ግለሰብ ለቪኦኤ ይገልጠዋል። ከትምህርት ሚኒስቴሩ ገንዘቡ እንዲከፈል የተላለፈውን ማሳሰቢያ የዩኒቨርሲቲው ልዩ ልዩ አካላት እንዳልተቀበሉትም ተናግረዋል። መለስካቸው አምሃ ዝርዝር አለው። በደል ተፈጽሞብናል የሚሉት 300 ያህል የድኅረ ምረቃ ፕሮግራም ተማሪዎች ተወካይ አቶ መሐመድ ማም መንግሥት በተለይም የገንዘብና የኢኮኖሚ ትብብር ሚኒስቴር በራሱ አነሳሽነት ለተማሪዎች የምርምር ሥራ የጨመረውን ባጀት በአዲስ አበባ ዩኒቨርሲቲ አሻፈረኝ ባይነት አልተከፈለንም ብለዋል። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ከሰላሳ በላይ ለሆኑ ዩኒቨርሲቲዎች የጻፉት ደብዳቤ የገንዘብና ኢኮኖሚ ትብብር ሚኒስቴር ኅዳር 9 ቀን 2009 ዓ ም በጻፈው ደብዳቤ ለድኅረ ምረቃ ተማሪዎች ለምርምር የሚውል በጀትን በዝርዝር እንዳስቀመጠ ያዋሱና ለተለያዩ የትምህርት ዘርፎች በየደረጃው የሚከፈለውን አመልክተዋል። ይህም የተወሰነው በጠቅላይ ሚኒስትር ጽሕፈት ቤት እንደሆነም ሚኒስትሩ በደብዳቤው ገልጸዋል። አክለውም ይህ ደብዳቤ በከፍተኛ ትምህርት ተቋማት በማስተማር ላይ ይላሉ። በሁለተኛ ዲግሪ እና በሶስተኛ ዲግሪ ለሚሰለጥኑ መምህራን የጥቅማ ጥቅምን ጥያቄ ለመመለስ ታስቦ የተላለፈ ነው ይላሉ። እናም ዩኒቨርሲቲዎቹ ሁሉ በዚሁ መሰረት ክፍያውን እንዲፈጽሙም ያሳስባሉ። አቶ መሐመድ ለዚህ ደብዳቤ የተሰጣቸውን መልስ በዝርዝር ይናገራሉ። ይሄን ደብዳቤ ይዘን ሄደን አዲስ አበባ ዩኒቨርሲቲ ወይም ላይኛው ግቢ ስድስት ኪሎ ሄደን እንዲከፈለን ስንጠይቅ ሲጀመር ፕሬዚዳንቱ ቢሮ አትገቡም ብሎ ጸሐፊው፣ ደብዳቤው ይሄ አይመለከተንም፣ አይገዛንም ብሎ ወረወረው፣ እኛን አባረረን። በዚያ ዘን ተከታታይ ትምህርት ክፍል ኃላፊው ኮንቲኒ ኤዱኬሽን የሚባለው እዚያም ጋ ሄድን፣ ይሄን ኔን አይመለከትም ብሎ አባረረን። ተመልሰን ትምህርት ሚኒስቴር መጣን አናገር ናቸው ትምህርት ሚኒስቴር ጸረ ስነ ምግባርና ጸረ ሙስና ቢሮ ማመለከትን ለሚመለከተው ሁሉ ትምህርት ሚኒስቴር ክፍል ላሉት ዴስክ ኃላፊዎች በሙሉ ጉዳዩን አስረዳን። አሁን ግን ሚኒስትሩን አላገኘናቸውም በሁለተኛው ጊዜ ማለት ነው። ዞሮ የሚያስገድድ አካል እንደሌለ ነው። በመካከሉ ይኸው ዩኒቨርሲቲው ቅዳሜ እንድንወጣ ማስታወቂያ ያለጠፈ። ወደፊት ጉዳዩ የሚመለከታቸውን በማነጋገር ሰፋ ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሶማሊያዋ አነስተኛ ከተማ ባይዶዋ ውስጥ በሚገኝ አንድ ምግብ ቤት ውስጥ በደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ አራት ሰዎች ሞተው ሌሎች ሦስት መቁሰላቸው ተገለጠ። የአይንማኞች ማኞች ለቪኦኤ እንደገለጡት ሰደርያ የለበሰ አንድ ግለሰብ ነው ዛሬ ማታ ባርዋቆ በተባለው ሬስቶራንት ገብቶ ያፈነዳው። አራቱም ሰዎች ወዲያውኑ ሲሞቱ ሦስቱ ቁስለኞች ወደ ሐኪም ቤት ተወስደዋል። ሌሎች የቆሰሉ ሰዎች ቢኖሩም ቶሎ ብለው ስለሸሹ ከሞት ተርፈዋል ብሏል። ከባይዶዋ ለቪኦኤ የሚዘግበው ሙክታር ሞሐመድ አቶሽ። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ባራዌ አቅራቢያ በሚገኝ የአልሻባብ ይዞታ ላይ ያካሄደው የተስተካከለ የአየር ጥቃት አንድ የነውጠኛ ቡድን አባል መግደሉ ተገልጿል። በቅርቡ ወደ ኮንጎ ዲሞክራሲያዊ ሪፐብሊክ አንድ ክልል ተልኮ የተመለሰ የተባበሩት መንግስታት ድርጅት ቡድን በክልሏ ታጣቂዎችና በመንግስታዊ ኃይሎች መካከል ከአንድ ዓመት በላይ በተካሄደ ውጊያ ከፍተኛ ሕዝባዊ እንግልትና የንብረት ውድመት ደርሷል አለ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ትስታ ብላቸው ይዛቀርባለች። በርስ በርስ ግጭት ወደምትታመሰው ካሲ ሰብአዊ እርዳታ ለማድረስ በመቻሉ ነው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰራተኞች በኮንጎ ዲሞክራሲያዊት ሪፐብሊክና በአንጎላ ድንበር ላይ ወደምትገኘው የካሞኒያ ግዛት ለመሄድና ሁኔታውን ለመገምገም የቻሉት። የመንግስት ወታደሮች አንድ የጎሳ መሪ ተኩሰው በመግደላቸው በአካባቢው ሚሊሻና በመንግስት ኃይሎች መካከል ውጊያ ከተጀመረ ካለፈው ዓመት ሐምሌ ወር ወዲህ የመንግስታቱ ድርጅት ቡድን ካሲን ሲጎበኝ የመጀመሪያ ጊዜው ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ ሲሲል ፖሊ በአጠቃላይ መንደሮች በእሳት ጋይተው ህዝብ ከባድ ችግር ውስጥ እንዳለና ህግ አልባነት የነገሰበት ሁኔታ ነው የተመለከትነው ብለዋል። የአካባቢው ታጣቂዎች ሆን ብለው የጤና ጣቢያዎችን፣ ትምህርት ቤቶችን፣ የመንግስት መስሪያ ቤቶችን አውድመዋል። በመቶዎች የሚቆጠሩ ልጆች ከወላጆቻቸው ተለያይተዋል። አንዳንዶቹም ሲገደሉ አይተዋል። አረጋውያን፣ የአካል ጉዳተኞችና ታማሚ ሰዎች ከፍተኛ አደጋ ውስጥ ነው ያሉት። በካሲ እርስ በርስ ግጭት ምክንያት ከአንድ ሚሊዮን ተኩል በላይ ህዝብ ከቤት ንብረቱ ተፈናቅሏል። ሰላሳ ሶስት ሺው ወደ ጎረቤት አንጎላ ተሰዷል ብለዋል ቃል አቀባይዋ። በከፍተኛ አምስት ደረጃ የሚለካው ሃሪኬን ኤርማ የተሰኘ ብርቱ ዝናም የተቀላቀለበት ከባድ አውሎ ነፋስ ወደ ፍሎሪዳ እያመራ ነው። የአትላንቲኩ ዝናብ የተቀላቀለበት ከባድ አውሎ ነፋስ የካሪቢያን ደሴቶችን አተራምሶ ሞትን፣ ውድመትን አስከትሏል። በመጪው እሁድ ደቡባዊ ፍሎሪዳን ያጠቃል ተብሎ ይጠበቃል። ከዚያም ወደ ሰሜን ጆርጂያና ደቡብ ካሮላይና ይዘምታል ተብሏል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችው ዘገባ አዳነች ፍሳየ ታቀርባለች። ባርቡዳ በተባለው የካሪቢያን ደሴት ያሉት ህንፃዎች ከሞላ ጎደል በሙሉ ጉዳት ደርሶባቸዋል። ፖርቶሪኮ በአውሎ ነፋሱ በቀጥታ ባትመታም አንድ ሚሊዮን የሚሆኑ ነዋሪዎቿ የኤሌክትሪክ መብራት የላቸውም። ከባድ ዝናብ የተቀላቀለበት አውሎ ነፋስ ኃይል በፍሎሪዳ በኩል የሚያልፍ ከሆነ ከባድ ቀውስ ያስከትላል። ሴት በርንስታይን የተባሉ የሳይንስ ጠቢብ ሂሪክን ኤርማ ከዚህ ቀደም የትም ያልታየ ያህል ከፍተኛ ጥንካሬ ያለው መሆኑን ገልጸዋል። ለ37 ሰዓታት ያህል በሰዓት 185 ማይል ሲወነጨፍ ታይቷል ብለዋል። መራላጎ የተባለው የፕሬዝደንት ትራምፕ ግዙፍ ቤትና ሌሎች ፍሎሪዳ ያሉት ንብረቶቻቸው ሄሮኩን ኤርማ በሚጓዝበት መንገድ ላይ ነው ያሉት። ዶናልድ ትራምፕ ፍሎሪዳ ተዘጋጅታ እንደምጠብቀው ገልጸዋል። ጎቨርኖር ወርኪንግ ቨሪ የክፍለ ግዛቱ አስተዳዳሪ በርትተው እየሠሩ ናቸው። ፌዴራል የአስቸኳይ ጊዜ አስተዳደር፣ የጠረፍ ጥበቃ ክፍልና መላ ሕዝባችን በሚገባ ተዘጋጅተው እየጠበቁ ናቸው። መልካሙን ዜና ነው የምንጠብቀው። የፍሎሪዳ አስተዳዳሪ ሪክ ስካት ፍሎሪዳ ኪስ የተባሉት የተያዙ ደሴቶች ነዋሪዎች ከአካባቢው እንዲወጡ አዘዋል። ይህ ከባድ ነገር በመሆኑ ችላ የምንለው አይደለም። ለሕይወት ያሰጋል። እንወጣዋለን ሊባል የሚቻል አይነት አይደለም። ሰዎች ከፍሎሪዳ በብዛት እየወጡ በመሆናቸው መንገዶች ተጨናንቀዋል። በሱቆችና በእንዚን ማደያዎች አካባቢ ረዣዥም ሰልፎች ይታያሉ። ቴክሳስ ላይ ሲረዳ የቆየው የአሜሪካ ቀይ መስቀል ማኅበር ሄሮክን ኤርማን ተዘጋጅቶ እየጠበቀ ነው። የጆርጂያና የደቡብ ካሮላይና ነዋሪዎችም ከነገ ቅዳሜ ማለዳ አንስቶ ከአካባቢዎቹ እንዲወጡ ታዘዋል። በመጨረሻም ሜክሲኮ ውስጥ ትናንት ማታ በደረሰ ርዕደ ምድር እስካሁን በታወቀው አስራ ስድስት ሰዎች መሞታቸው ይህም ከመቶ ዓመታት በላይ በሆነው በአገሪቱ የመሬት ነውጥ ታሪክ ከፍተኛው መሆኑን ፕሬዝዳንቱ አስታወቁ። በሬክተር ስሌት ስምንት ነጥብ ሁለት የተመዘገበው ይህ ነውጥ ቶናላ ከተባለችው ከተማ 100 ኪሎ ሜትር ርቀት ላይ ነው የሜክሲኮዋን ደቡባዊ ፓሲፊክ ውቅያኖስ ወደብ ትናንት ሌሊቱን የመታው። አድማጮች፣ ለሰዓቱ የዓለም ዜና የተያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 እና በ22 ሜትር ባንዶች እንዲሁም በናይልሳት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ ተከታታይ ማለት ተከታዩ የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብሎ ከሚሰሙት የዕለቱ መሰናዲዎች አንዱ ሁለቱን ባጭሩ ልናስተዋውቅ ሞክረናል። ወይምንሞራለን ግሩም ነው። አዲሱ የመደበኛ ዝግጅቶቻችን አንዱን እናስተዋወቅ። ባለፈው ሳምንት የተጀመረ ነው። በኢትዮጵያ ወቅታዊ ጉዳይ ላይ ያተኩራል። አቶ ኤልያስ ግደኝና አቶ ግዛው ለገሰ ጦፍ ያለ ክርክር ይቀጥላል። ፕሮግራሙ ሰጣ ገባ ገባ። ርዕሰ ጉዳዩ ቀደም ብዬ እንደጠቀምኩት በሰሞንኛው የኢትዮጵያ ጉዳዮችና አሻግረው ሊወሰዱ በሚችሉ መንገዶች ዙሪያ ነው። ሙሉ ቅንብሩ እንዳልኩት በሁለተኛው አጋማሽ ነው። አሁን ወደ እለቷ ቢረስ እየተጠናቀቀ ያለውን የ2009 ዓ ም አስቸጋሪ ዓመት ሲሉ የገለጡት ሁለት የተቃዋሚ ፓርቲዎች በአዲሱ የ2010 ዓ ም ለውጥ ለማምጣት ሰላማዊ ትግላቸውን እንደሚቀጥሉ አስታውቀዋል። መኢአድና ሰማያዊ ፓርቲ በሰጡት መግለጫ ከአዲሱ ዓመት ቀዳማዊ የፖለቲካ አጀንዳዎቻቸው አንዱ የአዲስ አበባ ምክር ቤት ምርጫ መሆኑን ጠቅሰዋል። ፓርቲዎቹ የሰጡትን መግለጫ የተከታተለው እስክንድር ፍሬው ቀጥሎ ያለውን ልኳል። ሁለቱ ተቃዋሚ ፓርቲዎች መያድና ሰማያዊ ዛሬ የሰጡት መግለጫ 2009ን የገመገመና በ2010 የሚጠብቁትን ያመላከተ ነው። ፓርቲዎቹ እንዳመለከቱት 2009 እጅግ አስቸጋሪ ዓመት ሆኖን ያለፈው። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበባ ካሉ ይህንኑን የሚያብራሩት አገሪቱ አስሮ ሙሉ የአስቸኳይ ጊዜ አዋጅ ውስጥ የነበረች ሀገር ናትና፣ 2009 ላይ ኢህአዴግ በፍጹም ያልተሳካለት ዓመት ነው ለኢህአዴግ አስር ሙሉ አንድን ሀገር በአስቸኳይ ጊዜያዎች ውስጥ ማቆየት ምን ያክል አስቸጋሪ ነገር እንደገጠመው የሚያሳይ እስከ መስከረም 28 ና የወዳኛውን ዓመት እንኳን ብንወስደው ከመስከረም 28 እስከ ሐምሌ 28 ድረስ ያለው አስር አገሪቱ እጅግ የታሰረበት ጊዜ ነበርና ይሄ ለእኛ በጣም የሐዘን ድባብ ያጠላበት ዓመት ነው። በጣም ብዙ ሰዎች የሞቱበት፣ በርካታ ዜጎች የታሰሩበት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከሀያ ሺህ በላይ ኢትዮጵያውያን በየቦታ የታሰሩበት፣ የተደበደቡበት፣ የሞቱበትም ጭምር ነው እና ለእኛ የሰቆቃ ዓመት ሆኖ ነው ያለፈው። አስጨናቂ ነገር ውስጥ አልፈናል። ይሄ አንድ በጣም ትልቅ ነገር ነው። አሁን ባለው ሲቹኤሽንም የድርቅ ሁኔታ በጣም አስቸጋሪ ነው። የመልካም አስተዳደር ችግሮችን እያየ ነው። የፍትህ ጥያቄ የተነሳ ነው። ሁለት ሺ ስምንት የጀመረው ነገር ሁለት ሺ ዘጠኝ ላይ ተቃጥሎ ሄዷል። ህዝባዊ የተቋሙ የቦታው ፈንድቶ በጣም ብዙ የአገር ሀብት አላስፈላጊ በሆነ ሁኔታ ጋይቷል፣ ተቃጥሏል። በተለይ ከዲሞክራሲ መስፈንና ከሰብአዊ መብት መከበር አንጻር ችግሮች ሲታዩ መቆየታቸውን የጠቆሙት ፓርቲዎቹ ያ ይለወጥ ዘንድ ሰላማዊ ትግላቸውን እንደሚቀጥሉ ገልጸዋል። ይህንን የገለጹት ደግሞ የመያድ ምክትል ሊቀመንበር አቶ ሙልጌታ አበበ ናቸው። የሰብአዊ መብት መከበርና የዲሞክራሲ ግንባታ ከየትኛውም ጊዜ በተሻለ መልኩ እንዲሰፍን እንደ ፓርቲ የበኩላችንን የድርሻችንን እንሰራለን። እስካሁንም እየሰራን ያለ ነው። መስራታችንም በአደባባይ የሚታወቅ ነው። በ26 ዓመት የመሳሪያና የጡንቻ ጉዞ መሳሪያና ጉልበት ሳያሸንፈው መብቱን የሚጠይቅ ህዝብ መፍጠር ችለናል። እነሱ እንደሚሉት አይደለም። ይሄ ህዝብ መብቱን እንዲጠይቅ ግዴታውን እንዲያውቅ በሰላማዊ መንገድ ይሄ ትክክል አይደለም ብሎ መናገር የሚችል ማህበረሰብ መገንባትና መፍጠር ችለናል። በዚህ ጉዞና በሚቀጥለውም አሁን በምንይዘው ዓመት በ2010ም ይሄ ግንባታ እንዲቀጥል ዲሞክራሲ ከፍ ብሎ በሌሎች ሀገራት የምናያቸው ወደ ሀገራችን ኢትዮጵያም ተስፋፍቶ የህግ የበላይነትና የዜጎች መብት ተከብሮ እንዲያልፍ ለማድረግ በጽኑ እንታገላለን። በርትተን እንሰራለን። ዋነኛው ግባችን ይሄ ነው። ከ2010 ዋነኛ የፖለቲካ ግቦቻቸው አንዱ በአመቱ የሚካሄደው የአዲስ አበባ ምክር ቤት ምርጫ መሆኑን ፓርቲዎቹ አመልክተዋል። አዲስ አበባ የ1997 ዓ ምቱን አወዛጋቢ ምርጫ ተከትሎ ለጥቂት ዓመታት በባለአደራ አስተዳደር ስር በመቆየቷ ነው የከተማዋ አስተዳደር ምርጫ ከሀገር አቀፉ ምርጫ ዘግየት ተብሎ የሚካሄደው። ይህ ምርጫ ደግሞ ሁለቱ ፓርቲዎች እጅግ ያሰቡበት እንደሆነ ነው የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበባካሉ የሚናገሩት። ይህም የአዲስ አበባ ምርጫ ላይ ሁለቱ ፓርቲዎች አግሬሲቭሊ እንሰራለን ከበዲሁ ዝግጅቶችን እንዲያውም በጣም ብዙ ቅሮችን አውጥተናል። በቅርቡ ጋዜጣዊ መግለጫ ይሰጣል። ሰማያዊ ፓርቲ በግሉ መያድም በግሉ ይሰጣል። ምርጫው ላይ እንዴት አድርገን እንደምንሄድ የነደፍናቸውን ፕሮግራሞች በግልጽ እንገልጻለን። ህዝቡ ከኛ ጋር እንዲሰለፍ፣ ድምፁን እንዲጠብቅ እናደርጋለን። በእርግጠኝነት አሁን ባለው ስሜት የአዲስ አበባ ምርጫ እናሸንፋለን። በእርግጠኝነት ህዝቡ ከኛ ጋር ቆመ ካርዱን በጽናት ከጠበቀና ዘብ ከቆመ በእርግጠኝነት። ስለዚህ ይሄን አምነንበት ነውና የምንገባው። የፖለቲካ ምህዳሩ መስፋት አለበት የሚል እምነት አለን። ፓርቲዎቹ በምርጫው ከመሳተፍና ከሂደቱ አንጻር ምን እንደሚጠብቁ ያብራሩት ደግሞ የመኢአድ ሊቀመንበር ዶክተር በዛብህ ደምሴ ናቸው። ሁላችሁም እንደምታውቁት እንግዲህ በዘጠና ሰባት እንደምሳሌ የምንወስደው ተቃዋሚዎችን በጣም ንቆ ነበር ልቆ ነው እነሱ ያችን ትንሽ ጭላንጭል የከፈቱት በዛች በጭላንጭል ውስጥ ገብተው ነው እንግዲህ የእኛ መሪዎች ያንን ድል ለማስገኘት የቻሉት አሁንም ደግሞ ፉከራ አይደለም ምርጫው ይምጣ እናሸንፋለን ብለን መፎከር ሳይሆን ጭላንጭሏ ከታየች ውጤቱን ታዩታላችሁ ማን እንደሚያሸንፍ ለማለት ነው በአዲሱ ዓመት ይበልጥ ወደ ሕዝብ ለመድረስ እንደሚሞክሩ ከድጋፍ ሰጪ ማህበራት ጋር የተሻለ ግንኙነት ለመፍጠር እንደሚሰሩም ፓርቲዎቹ ገልጸዋል። ከዚሁ ጋር በተያያዘም የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ወደ ዩናይትድ ስቴትስና ካናዳ ማምራታቸው የመያድ ሊቀመንበር ዶክተር በዛብህ ደምሴም በነገው ዕለት እንደሚጓዙ ተገልጿል። ኢትዮጵያውያን የ2010 ዓመተ ምህረትን አዲስ ብለው የሚቀበሉት የፊታችን ሰኞ ነው። ዓመቱ የሚሊኒየሙ የመጀመሪያ አስር ዓመት መሆኑን ያስታወሰው መንግስትም በልዩ ልዩ ዝግጅቶች እያከበረ ይገኛል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ ስንሻገር የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በቢሾፍቱ ደብረ ዘይት ከተማ ባለፈው ዓመት በእሬቻ ስነ ስርዓት ላይ ለሞቱት ሰዎች ተቋቋመ የተባለውን መናፈሻ በመቃወም መግለጫ አሰራጩ። የተቃውሞው ምክንያት የሞቱ ወይንም የግድያው መንስኤ በገለልተኛ አካል አለመጣራቱ እንደሆነም አንድ የፓርቲው አመራር አካል አስታወቀ ይላል። መለስካቸው አመሃ ዝርዝሩን ይዟል። ትናንት በኦፌኮ በኢንተርኔት የተሰራጨው መግለጫ የመናፈሻውን መከፈት ትክክለኛ እርምጃ እንዳልሆነ ይገልጻል እንደ መግለጫው ከሆነ ይህን መታሰቢያ የመሠረተው አካል ግድያውን የፈጸመው ነው ሲል ይቃወማል በሁለተኛ ደረጃም ግድያው ከተፈጸመበት ስፍራ ርቆ የተከፈተ መናፈሻ ነው ይላል የኦሮሞ ፌዴራላዊ ኮንግረስ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታን ተጨማሪ ማብራሪያ እንዲሰጡኝ ጠይቄያቸው ነበረ ፓርቲው ዜናውን ከህዝብ ዜና ማሰራጫ እንዳገኘው ይገልጹና ፓርኩ በኦሮሚያ ብሔራዊ ክልላዊ መንግስት እንደተመሰረተና መርቀው የከፈቱትም የክልሉ ፕሬዚዳንት አቶ ለማ መገርሳ መሆናቸውን ይገልጻሉ። ኦፌኮ ይህን የተቃውሞ መግለጫ ለምን እንዳወጣውም ተጨማሪ ነጥቦች አክለዋል። ይሄንን የተቃወምንበት ምክንያት አንደኛ የሰዎቹ አሟሟት ወይም አገዳደል በገለልተኛ አካል ተጣርቶ መታወቅ ይኖርበታል፣ ስማቸው በይፋ መታወቅ ይኖርበታል፣ ለሟቾቹ ቤተሰቦች የደም ካሳ ሊከፈላቸው ይገባል፣ ገዳዮች ለፍርድ መቅረብ አለባቸው፣ መንግስት ህዝብን ይቅርታ መጠየቅ ይኖርበታል፣ የሚል ሀሳብ ስላለን የዚህን ፓርክ በሟቾቹ ስም መሰየም ተቃውመን መግለጫ አውጥተናል ይሄ ብቻም ሳይሆን እንደዚህ አይነት ያልተገባ ስራዎችን መስራት በቀጣይነትም መንግስትና ህዝብን ሊያካክር ይችላል ብለን ስለምናስብ ይሄንን ልንቃወም ችለናል ሌላው የተቃውሞ መግለጫው ምክንያት ደግሞ በፓርኩ መግቢያ ላይ በአፋን ኦሮሞ የተጻፈው ስያሜ ነው ይህ ስያሜ የሟቾቹን አሟሟት በትክክል አይገልጽም የሚል ይመስላል። ከመግቢያው በር ከፓርኩ መግቢያ በር ለማንበብ እንደሚቻለው ውስጥ ተገብቶ አይደለም፣ በውጭ በኩል በመግቢያ በር የምታየው ነገር ቢኖር ሰዎቹ በድንገተኛ ሁኔታ እንደሞቱ ነው የሚያወሳው የተጻፈው። ሰዎቹ የሞቱት ሆን ተብሎ በመንግስት ኃይሎች በተወሰደ እርምጃ እንጂ በድንገተኛ ስላልሆነ ይህንን እንቃወማለን ብለን አቋማችን ገልጠናል። በ2009 ዓ ም መስከረም ወር ላይ እንደተለመደው ሊከበር በነበረው የኢሬቻ በዓል አያላይ ሰዎች መሞታቸው ይታወሳል። ተቃዋሚዎች የሞቱ መንስኤ የመንግስት የጸጥታ ኃይሎች የወሰዱት እርምጃ ነው ሲሉ፣ መንግስት በበኩል ደግሞ ጽንፈኛ ተቃዋሚዎች የሚላቸውን ይከሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጨረሻዊ መጽሔቱ ርዕስ እንሻገር። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር አብይ የመዋቅራዊ ለውጥ እናካሄዳለን ሲሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቃል ገቡ። በርካታ የቀድሞ አምባሳደሮችና የንግድ መሪዎች ለውጭ ጉዳይ ሚኒስትሩ መወሰድ ይገባዋል ያሉትን የማስተካከያ እርምጃ የያዘ ሪፖርት ከትናንት በስቲያ ረቡዕ በዋሽንግተኑ ዘአትላንቲክ ካውንስል በመባል የሚታወቀው የዓለም አቀፍ ጉዳዮች ጥናት ማዕከል ይፋ አድርገዋል። ሪፖርቱ በቀረበበት ስብሰባ ላይ የዩናይት ስቴትስ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ተገኝተዋል። ሪፐብሊካንና ዲሞክራት አባላት ያሉት የባለሙያዎች ስብስብ ዓለም አቀፍ ፈተናዎችና ስጋቶች በየጊዜው በፍጥነት እየተቀያየሩ በሚከሰቱበት በአሁኑ ወቅት የውጭ ጉዳይ ሚኒስትሩን አቅም መገንባት መሠረታዊ አስፈላጊም እርምጃ መሆኑን አሳስበዋል። የአሜሪካ ድምጽ በዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሼይን ከውጭ ጉዳይ መስሪያ ቤት ያጠናቀረችውን ዘገባ ዝርዝር ቆንጂታየ ይዛ ቀርባለች። የተወካዮች ምክር ቤቱ የውጭ ግንኙነት ኮሚቴ ሊቀመንበር ኤድ ሮይስ በውጭ ጉዳይ ሚኒስቴርና ባለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በጀት ላይ መጠነ ሰፊ ቅነሳ እንዲደረግ የትረምፕ አስተዳደር ያቀረበውን እቅድ እንደማልደግፈው አስቀድሜ ግልጽ አድርጌያለሁ ብለዋል። አስተዳደሩ ከበጀቱ ከሰላሳ በመቶ በላይ ቅነሳ እንዲደረግ መጀመሪያ ላይ ሲያቀርብ ያለኝን ስጋት ገልጫለሁ። ከተደቀኑብን ስጋቶች አንጻር በመነሳት ጸረ ሽብርተኛ ህግ አስከባሪና የሰብአዊ ረድኤት መርሃ ግብሮችን መደገፍ እንጂ መቁረጥ አይገባንም ብያለሁ። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሚኒስቴሩ ላሉት በርካታ ክፍት የከፍተኛ ባለስልጣን ቦታዎችና በዓለም ዙሪያ ላሉ ኤምባሲዎች ተሿሚዎችን ለመመደብ በአስቸኳይ እንዲንቀሳቀሱ ኤድሮይስ አሳስበዋል። የሚኒስትር መስሪያ ቤቱ ሰራተኞች የአስተዳደሩን ፖሊሲዎች በተግባር ለመተርጎምና ወሳኝ የሆኑትን የብሔራዊ ደህንነት ኃላፊነቶቻቸውን መወጣት እንዲችሉም የተቀላጠፈ የእዝ ሰንሰለት ያስፈልጋቸዋል። ሪፑብሊካኖችም ዲሞክራቶችም ያሉባቸው የቀድሞ የሀገሪቱ አምባሳደሮች ሪፖርታችን የሚያሳየው በሚኒስቴር መስሪያ ቤቱ ያሉትን ቢሮዎችና ክፍሎች በመቀነስና በመካከለኛና ከፍተኛ የስልጣን እርከን ላይ ላሉት ሰራተኞቹ በግዴታነት ስልጠና በመስጠት ሚኒስቴሩን ማጠናከር ወሳኝ መሆኑን ነው በማለት ኤድሮይስ ባሉት ተስማምተዋል። የቀድሞ የዩናይትድ ስቴትስ አምባሳደር ቼስተር ክሮከር We cannot afford a weakened State Department. We cannot afford an underfunded, poorly አቅሙ የተዳከመ የውጭ ጉዳይ ሚኒስቴር ሊኖረን አይገባም። ተገቢው በጀት የማይመደብለት በደንብ አመራር የማይሰጠው ሰራተኞች በቂ ስልጠና የማያገኙበት በቢሮክራሲ ጡንቻ የተጠፈረ የውጭ ጉዳይ ሚኒስቴር ስራ ሊሰራ አይችልም። ይልቁንም የተሻለ ስራ ማከናወን እንዲችል ልናጠናክረው ልናድሰውና አቅሙን ልንገነባ ነው የሚገባ ነው። ቀድሞ በውጭ ጉዳይ ሚኒስቴር የበጀት ባለስልጣን የነበሩት ብራድ ሂጊንስ ከመስከረም አንዱ የሽብርተኛ ጥቃት በኋላ የዲፕሎማሲያዊ ደህንነት ወጪው እጅግ በጣም ማሻቀቡን ገልጸዋል። በአሁኑ ጊዜ የሚኒስትር መስሪያ ቤቱን ስራዎች ለማካሄድ ከምናወጣው ወጪ ይልቅ ለደህንነት ጥበቃው የምናወጣው ወጪ ይልቃል። በዚያ ላይ መነጋገር ያስፈልጋል። በአገር ውስጥ የአሜሪካውያንን ደህንነትም ሆነ በውጭ ያሉ አሜሪካውያን ወታደሮችን ለመጠበቅ ዲፕሎማሲ ከምን ጊዜው የሚበልጥ ወሳኝ መሆኑን ኤክስፐርቶቹ በሙሉ ተስማምተውበታል። የዕለቱን አብይ ርዕስና የመጽሔት ትንታኔዎች የተከታተላቸው አድማጮች ወደ ቀሪዎቹ የውይይቶችና ሌሎች ዘገባዎች ከመሸጋገራችን በፊት እዚህ ግድም አዲሱ የሙዚቃ አፋታ ወዲሁም ማር በምሽት ነው እንሰጥ። አጠር ያለ ማይክራፎን በእኔ ማይክራፎን ግን ድምጽ ሳይሰማ ቀረ። በጣም ጥሩ ወደ መዝናኛ ሙዚቃ እንሂድ። በጣም ጥሩ ነው፣ ተባረክ። መገመት ትችላለህ፣ ይህን ዜማ ሙሉ ቀን ማን ሊሆን ይችላል? እንደዚህ አይነት መውደዴን ወደድኩት ይላል ሰጠኝን መውደዴን ወደድኩት ያንቺ ያረገኝን ለኔ ያረገሽን መውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰኑት ከመሰላው ከፀጉርሽ ጀመሮ ሃር ከመሰላው ከፀጉርሽ ጀመሮ እንከን የሌለብሽ ዉብነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር እስኪ አፍታና ውበትሽን የላገረም ይ የሐረር መንደሪን የመስከረም አደይ የሐረር መንደሪን የመስከረም አደይ። አዲሱ ዘፈኑ አለቀ። እንዲህ ያለ ግሩም ዜማ ጫወቶ በመሀል ቆረጠ ማድረጉ መቼ የሚያሳዝናል። አድማጮች ጊዜ የሙን ይሆናል ጊዜ ጊዜ አለች እኮ መውደዴን ወደድኩት የሙሉ ቀን ምርጥ ዜማዎች አንዱ ነው። ወደ ሁለተኛው አጋማሽ እንዝለቅ። አዲሱ አዎ፣ የመጀመሪያው የሚቀርበው አፍሪቃ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከባድ ድርቅ እንደተደቀነባት ተገለጸ። በናይጄሪያ የኢቦላ በሽታን የተከላከሉ ጀግና ሐኪሞች ደሞዝ እንዳልተከፈላቸው ታወቀ። የሚሉትን እርሶች ነው በዛሬው ቅንብራችን የምንመለከተው። ኤቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ላይ የወጣ ጽሑፍ ኢትዮጵያ ከባድ ድርቅ እንደተደቀነባት ገልጿል። ባለፈው ሳምንት ቅዳሜ የተነሳ ምስል አንድ የትግራይ ክልል ገበሬ በአድ ፈለስቲ የመስኖ ውጥን የድርቅ ሁኔታን እንዴት ሊቋቋሙ እንደቻሉ ለተባበሩት መንግሥታት ድርጅት መልእክተኞች ሲያስረዱ ያሳያል። ኢትዮጵያ ውስጥ ካለፈው አስርት ዓመት ወዲህ በታየው የኢኮኖሚ እድገቷ ምክንያት በአፍሪቃ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች አንዷ ብትሆንም ሀገሪቱ ከባድ ድርቅ ስለተከሰተባት የገጠሩ አካባቢ እየተሰቃየ ነው ይላል የኤቢሲ ኒውስ ድረገጽ። ድርቁ በበረታባቸው ደቡብ ምስራቅና ደቡብ ኢትዮጵያ ከ8 ሚሊዮን በላይ የሚሆኑ ሰዎች የአስቸኳይ ጊዜ የምግብ ረድኤት እንደሚያስፈልጋቸው ባለሥልጣኖች ገልጸዋል። የዓለም የምግብ ፕሮግራም፣ የምግብና የእርሻ ድርጅት እንዲሁም ዓለም አቀፍ የእርሻ ልማት ተቋም ባለፈው ሳምንት መጨረሻ ላይ አካባቢውን ጎብኝተዋል። ዳናን የተባለው አብዛኞቹ ሶማሌዎች የሚኖሩበት አካባቢ ድሮም ችላ የተባለ ሲሆን መገንጠል የሚፈልጉ አማጽያን ይንቀሳቀሱበታል። ይህ አካባቢ ለአራትና ለአምስት ዓመታት ያህል በተከታታይ በድርቅ ስለተመታ በተለይ የዚህ ዓመቱ እንደበረታበት የምግብና የእርሻ ድርጅት ዋና ስራ አስኪያጅ ጆዜ ግራዚያኖ ዳ ሲልቫ ተናግረዋል ይላል ድረገጹ። ኢትዮጵያ ኤልኒኖ ያስከተለውን የአየር ለውጥን ለመቋቋም ከአፍሪቃ በላቀ መልኩ ተዘጋጅታ ለመቋቋም ችላለች። ኤልኒኖ ያስከተለው ድርቅ ለሶስት ዓመታት ያህል ስለተከታተለባት ብቻዋን ልትወጣው የሚችለው ነገር አይደለም ሲሉም ባለሥልጣኑ አክለዋል። በሶማሊያና በደቡብ ሱዳን ባለው አስከፊ ድርቅ ምክንያት የኢትዮጵያ ድርቅ ትኩረት እንዳልተሰጠበትም ጽሁፉ አስነብቧል። ምስራቅ አፍሪቃ ውስጥ በገባው ድርቅ ምክንያት ከ27 ሚሊዮን በላይ የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል። ሼክ ሑሴን መሐመድ የተባሉ የአንድ አካባቢ ኃላፊ የምናገኘው እርዳታ ራሳችንንና ከብቶቻችንን ለመመገብ የሚያስችለን አይደለም ይላሉ። የሚሰጠን የምግብ አይነት ደግሞ የለመድነው አይደለም። ከሁሉም የባሰው ደግሞ ከከብቶቻችን ወተትና ስጋ አናገኝም። ተርመናል፣ እየተሰቃየን ነው ሲሉም ለመልእክተኞቹ ተናግረዋል። ሌላው የአካባቢ መሪ ሼክ ኢብራሂም መሐመድ 62 ዓመት ዕድሜ ሆኗቸዋል። ካለፉት ሁለት ዓመታት ወዲህ ግማሽ ከብቴን አጥቻለሁ። ወጣቶቹ ከዚህ አካባቢ እየወጡ ናቸው። እኔ ግን የትም መሄድ አልችልም። ቤተሰቤንና የቀሩትን እንስሳት ትቼ መሄድ አልችልም። እዚህ ሞታለሁ እንጂ ማለታቸውን ኤቢሲ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያ መንግሥት ለረድኤት ተግባር ከአራት መቶ ሚሊዮን ዶላር በላይ ማውጣቱን ገልጸው በአሁኑ ወቅት ድርቁን የመቋቋም አቅም የለውም፣ ይላሉ የረድኤት ድርጅቶች። ዩናይትድ ስቴትስ ተጨማሪ 91 ሚሊዮን ዶላር እንደምትሰጥ አዲሱ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ኃላፊ ማርክ ግሬን በቅርቡ ኢትዮጵያን በጎበኙበት ወቅት ተናግረዋል። የዓለም አቀፍ የእርሻ ልማት ድርጅት ሥራ አስኪያጅ ጊልበርት ሆንግቡ በመሬትና በውሃ ጥበቃ ጥረት የተመሰገነውን የትግራይ ክልልን በጎበኙበት ወቅት የረድኤት አሰራር መለወጥ እንዳለበት አስገንዝበዋል። ትግራይ ክልል ለ3,000 ዓመታት ያህል ሕዝብ የኖረበት አካባቢ በመሆኑ ኢትዮጵያ ውስጥ እጅግ የተራቆቱ ከሚባሉት አንዱ ነበር። አሁንም ድርቅ የሚፈራረቅበት አካባቢ ቢሆንም ሕዝቡ ለዓመታት ያህል ባደረገው የመልሶ ማልማት ጥረት መሰረት ድርቅን የመቋቋም አቅሙን አጠናክሯል። በሀገሪቱ ለሚፈራረቀው ድርቅ ዘላቂ መፍትሄ ለማግኘት በትግራይ ክልል የተደረገው ጥረት በሌሎቹ የሀገሪቱ ክፍሎችም እንዲሞከር የትግራይ የእርሻና የልማት ጽህፈት ቤት ኃላፊ አቶ አትንኩት መዝገቡ መክረዋል ሲል ኤቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ጠቁመዋል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ ላይ የወጣ ጽሁፍ ደግሞ ወደ ናይጄሪያ ይወስደናል። ናይጄሪያ ላይ ከሶስት ዓመታት በፊት ኢቦላ በሽታ በገባበት ወቅት የህክምና አገልግሎት በመስጠት ተግባር የረዱት የሕክምና ባለሙያዎች ጀግኖች ተብሎ ቢመሰገኑም እስካሁን ባለው ጊዜ ለአገልግሎታቸው ያገኙት ክፍያ እንደሌለ ገልጿል። ናይጄሪያ ጎርቤት አገሮች ሲራሊዮንን፣ ጊኒንና ላይቤሪያን ያጠቃው የኢቦላ ወረርሽኝ ሲከሰትባት ብቃትና ፍጥነት በታከለበት ሁኔታ ለመቋቋም በመቻሏ በዓለም አቀፍ ደረጃ ተሞግሳለች። ይሁንና የኢቦላ በሽታን በመቋቋም ጥረት ፋና ወጊ ሆኖ የመራው የናይጀሪያ የበሽታ ቁጥጥር ማዕከል ዋናዎቹ የህክምና ሠራተኞች ግን ለሶስት ዓመታት ለሚጠጋ ጊዜ ክፍያ ባለማግኘታቸው ስራውን ለቀው ለመሄድ ተገደዋል ይላል ጽሑፉ የናይጀሪያ የበሽታ መከላከል ማዕከል የፕሮጀክት ኃላፊ ሆነው ያገለገሉት የ53 ዓመት ዕድሜ ሐኪም ዶክተር ኬኔት ማዲዮቦ አንድ ኤቦላ በሽተኛ የሞተበትን የሆስፒታል ክፍል በኬሚካል እንዲያጸዱ ነበር ኃላፊነት የተሰጣቸው ራቆቱን የነበረው በሽተኛ የሞተው ጠባብ መታጠቢያ ላይ እንዳለ ስለነበር ሁሉም ሰዎች ደፍረው አስከሬኑን ከዛ ሊያወጡት አልቻሉም። ሆኖም እኔ ያወጣሁት ምክንያቱም ስራ ይነውና፣ ሲሉ ዶክተር ማዲያቦ መናገራቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ናይጄሪያ ከሶስት ዓመታት በፊት ጥቅምት ወር ላይ ከኢቦላ በሽታ ነፃ መሆኗ ሲገለጽ ያኔ የጤና ጥበቃ ሚኒስትር የነበሩት ኦኔ ብችቹኩ ዶክተር ማዲያቦን ጋዜጣዊ መግለጫ ላይ በስማቸው ጠርተው እንዲነሱ በማድረግ አካባቢውን ከኢቦላ ቫይረስ በማጽዳት ተግባር ለተጫወቱት ቁልፍ ሚና በይፋ አሞግሰዋቸዋል። ከዚያ በኋላ የሥራ እድገት አግኝተው የደሞዝ ጭማሪ ተደርጎላቸዋል። ይሁንና ጭማሪ የተደረገለትም ሆነ ከዛ በፊት ከነበረው ክፍያ ሳንቲም አላገኙም። ኮሌታ ኢሱ ኢዙማ የተባሉ ከአሜሪካ ወደ ናይጄሪያ የተመለሱ የ43 ዓመት ዕድሜ የጤና ጥበቃ ሠራተኛም ተመሳሳይ እጣ እንደገጠማቸው ጽሑፉ ጠቅሷል። በሲራሊዮንና በላይቤሪያ ለስድስት ወራት በበጎ ፈቃደኝነት እንዲያገለግሉ ከተላኩት 250 ናይጀሪያውያን አንዷ ነበሩ። ይሁንና እሳቸውም እንደ ዶክተር ማዲቦ ለሶስት ዓመታት ያህል የተከፈላቸው ነገር የለም። ከአምስት ዓመታት በፊት የናይጀሪያን የበሽታ መከላከያ ማዕከልን ከመሰረቱት ባለሙያዎች መካከል አንዱ ዶክተር ቹክስ ኡክታካም ለ15 ዓመታት ያህል ብሪታንያ ሲያገለግሉ ቆይተው ወደ ሀገራቸው እንደተመለሱ ተናግረዋል። እስካሁን ባለው ጊዜ ክፍያ ካላገኙት የሕክምና ሰራተኞች መካከል ናቸው። የናይጄሪያ የበሽታ መከላከያ ማዕከል ኃላፊ የነበሩት አብዱል ናሲዲ የሕክምና ሰራተኞቹ ክፍያ እንዳላገኙ አምነው ተቀብለዋል። ነገር ግን የኔ ጥፋት አይደለም እኔም ያልተከፈለኝ እንደመወዛለ ማለታቸውን ጽሑፉ አውስቷል። በመጨረሻ ግን የወቅቱ የጤና ጥበቃ ሚኒስትር አይዛክ አዶዌሌ ጉዳዩን የሚመረምር አዲስ ኮሚቴ እንደሚመሰረት አስታውቋል። በመሃሉ ግን ናይጄሪያ ኢቦላን ተዋግተው ያሸነፉ ባለሙያዎቿን በማጣቷ ሀ ብላ ለመጀመር ትገደዳለች ሲል ቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ዳያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው። አድማጮች ወደ ሁለተኛው አጋማሽ ዘገባ እናልፋለን። በወቅታዊ ጉዳዮች ላይ ያተኩራል። ቀደም ሲል በዜናውም ላይ ገልጠናል። በኦሮሚያ ባሌ ዞን ራይቱ ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጠዋል ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አረጋግጠዋል። በሌላ በኩል ደግሞ ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢ ዛሬ መዛመቱ ተሰምቷል። ሶራ ሃለኬ የየአካባቢዎቹን ነዋሪዎችና ባለሥልጣናቱንም እያነጋገረ ያጠናቀረው ዘገባ አለ። ሶሎሞን አባቴ አቀርበዋል። ከሶማሌ ክልል ጋር አዋሳኝ በሆኑ የተለያዩ የኦሮሚያ አካባቢዎች ውስጥ ሰሞኑን እየታዩ ያሉ ጥቃቶችና ግጭቶች ተዛምተው ዛሬ ባሌ ውስጥ ራይቱ ወረዳ ላይ ቁጥሩ ከአስር በላይ ሰው መገደሉን የአካባቢው ነዋሪዎች ገልጸውልናል። በሞያሌ ወረዳ ጫሙቅ ቀበሌ አቅራቢያ ትናንት ለብዙ ሰው ሕይወት መጥፋት ምክንያት የሆነው ጥቃት ዛሬም በጎፋ ቀበሌ መቀጠሉ ተሰምቷል። ተመሳሳይ ግጭት በጉጂ ዞን በነገሌ ቦረና አካባቢም ዛሬ መዛመቱን ነዋሪዎቹ አመልክተዋል። ባልደረባ ሶረ ሀለኬ ወደየግጭቱ አካባቢዎች ደውሎ ነዋሪዎችን አነጋግሯል። ከባሌ አንዱ ያሉትን ላሰማችሁ። ይህ ልዩ ፖሊስ የሚባለው ከሶማሌ ተነስቶ ወደ ኦሮሚያ ክልል እየገባ ጥቃት እያደረሰ ነው ትላንትናና ዛሬ በጣም በርካታና ብዙ የሆኑ የልዩ ፖሊስ ወታደሮች በዘመናዊ መሳሪያ ታግዘው ባሌ ዞን ራይቱ ወረዳና አረጉራና ጭሊታ አካባቢ ዘመናዊ መሳሪያ ታጥቀው በመኪና ታ ጅጅጋና አካባቢ ከክልል አምስት ዞኖችና ወረዳዎች ተነስተው በኦሮሚያ አርቢት ወታደሮች ላይ መሳራ አንስተው ብዙ ሰዎችን እያጠቁ ናቸው። ልዩ ኃይል መሆናቸው በምንድን ነው የምታውቋቸው? ልዩ ፖሊስ መሆናቸው ማጣቸው አንደኛ በአካባቢው ባህል ታይቶ የማይታወቅ ውጊያ ስልት እና መሳሪያ ና በውጊያ አካሄዳቸው ኑሮ ከምናጣቸው ህዝቦች የተለየ በመሆናቸው እና የሚለሱት ልብሶችም አዋጋጋቸው እንደዛ ስለሆነ ነው። ከእኛ ጋር ሲኖሩ የነበሩ ልጆች እና ህዝቦች ወደ እነሱ ገብቶ በልዩ ፖሊስ ኃይል ሰልጥ ነው ሶስት አራት አመት ለሚሰሩ ሰዎች ልጆች እና አካባቢ የምናጣቸው ሰዎች ስላሉ እነሱ ደግሞ እዚያ ውስጥ መኖራቸውን እናቃቸዋለን። በእነኝህ እና በሌላም ብዙ የምናቃቸው እንትኖች አሉ። እነዚ አይነት እነዚህ ወረሯቸው የምትሏቸው ቦታዎች በማንስር ነበሩ። በማንስር ናቸው አሁን በሬፌሬንደም በአስራ ዘጠኝ ዘጠና ሰባት ሙሉ በሙሉ እንደውም አንዳንድ ቦታዎች ለምሳሌ ያልተካፈለባቸው ቦታዎች አሉ በዘጠና ሰባቱ ሬፌረንደሙ የተካሄደበት አካባቢ ከዛ ይልቃል፣ እንደሁም ከዛ አልፎ ነው ወደ ኦሮሚያ ክልል መሬት ገብተው፣ በተለይ በዚህ ወደ ሶማሌ የሚያወስኑ ወሰኖች ውስጥ ብዙ ቦታዎች ናቸው። ድሮ ከምናጣቸው ቦታ አልፎ ገብተው እንትን እያረጉ ያሉ ምን ያህል ይሆናሉ? እነዚህ አሁን ልዩ ሀይል የምትሏቸው ወደ እናንተ ክልል ገቡ የምትሏቸው ብዛታቸው ያው አንድ ሁለት ሶስት ብለን አልቆጠርንም እንጂ ከትላንት ወዲያ ማታ ውጊያው ሊጀመር ስል በዛ ቀበሌዎች ውስጥ ወደ ውጊያ አካባቢ ያለፉት ይሄ ልዩ ፖሊስ ቢዛት ከጅጅጋ ተነስተው፣ ከጎዴ ከሲቅ ተነስተው ወደዚህ እየገቡ ያሉት በዛ በኦሮሚያ ህዝብ የነበሩና አምስት ክልል ስር የገቡ ቀበሌ ውስጥ ነው የሚያልፉት። ከሁለት ሺህ በላይ ነው የሚጀመተው። ለድጋፍ የመጡ ናቸው። ከዚያ በፊት ደግሞ የአካባቢ ነዋሪዎችና የአካባቢ ፖሊሶችና ልዩ ፖሊሶች ያሉት ከነኞች ነው እዛ አሁን የተቀላቀሉት ማለት ነው። በመኪና ና በፓትሮል ተች ነው በማን ፓትሮል ክልል አምስት ነው። ስለዚህ አሁን ጦርነቱ እየተካሄደ ያሉባቸው ቦታዎች የትኛ የትኞቹ ናቸው? አሁን ኦሮሚያ በኩል አሁን ከፍተኛ ውጊያ የተካሄደበት ቦታ አረጉራ ነው የሚባለው። ሌሎቹ ቦታዎችም ደግሞ አዳያና ሌሎችም ቦታዎች አሁን ልብስ የሚባል ቦታ በተለይ ዛሬ እዛ አካባቢ ነው እየተፈራ ያለው እነኛ የመሳሰሉ ናቸው። አሁን እንግዲህ በአሁን ከፍተኛ እንትን ያለበት ቦታ ሀዳ ጉራ ነው። ህዝቡ ወጥተው እዛ አካባቢ የሚገኙ መሬቶች አሉ። ለምሳሌ እነ ቦኮሎ፣ አዳጉራ፣ አዳያና ድብስ ላይ ነው አሁን ኦሮሚያ ህዝብ እና ሌላ ከህዝብ ውስጥ ተመልምለው በቅርብ ጊዜ የወጡ የኦሮሚያ እንትኖች አሉ። እነኚህ ሰላም ለማስከበር የሄዱ ናቸው። ፌዴራሎችም ገብቷል። ፌዴራሎች በቤልቶ በሰዊና ና በራይቱ አካባቢ ገብተው የያዟቸው ቦታዎች አሉ። እዛ ላይ ቁጭ ብለው ሰው እንዳይዋጋ ነው የሚከላከሉት። ቀደም ሲል በነበረ የክልሎች ስያሜ ሶማሌ ክልል ክልል አምስት ይባል እንደነበረ ይታወሳል። ሶራ ወደ ቦረናም ደዋውሎ ነበር። የስልክ ግንኙነት ችግር ቢኖርም አንዳንድ ሰዎችን ማግኘት ችሏል። ለድምፁ ጥራት በቅድሚያ ይቅርታ ለጠይቅ ያ የጫሙት ነገር ዛሬ ትንሽ አሳሳቢ ነው። ከስድስት በኋላ ወደዚህ ያላቸውን ክላሽ እና ብሬል ጨምዶ ፊታቸው ረዚያ ቢሮ ወደ ከተሞች ማንም መሄድ አይችልም። ከስልሳ ያው በስልክ እየተከታተልን ነው። ስልኩ ተቋርጦብን ስልኩ የለም እና እንደሞተ እና እንደ ተስ አላገኘንም። ስለዚህ አሁን እያልከኝ ያለው ስልኩም ይቆራረጣል። ትናንትና ከጎፋ የወጣው ልዩ ኃይል እንደወጣ ነው ያለው። አሁን በላይ እና በጎፋ መካከል ነው ጦርነት አለ የምትለኝ? አዎ ጦርነት እንዳለ ወቃዊ የአካባቢችን ሊታየ ይኛ ነው ዛሬ ይመስላል ግን አዛም አለፍ ብሎ መካከል ልዩ ፖሊስ አካባቢ ወደ ሊባን ዞን ወደ ነገለ ቦረና አካባቢ ነው። ወደ ሊባን ወረዳ ጦርነት እንዳለ ነው ቅድመ ነገርከኝ። በኦዳዲማ በሚባል ቦታ እና በዋጭ ስምንቱ አካባቢ ጦርነት እንዳለ ነው አልከኝ። ልዩ ፖሊስ ከህዝቡ ጋር እየተዋጋ እንዳለ ነው ነገርከኝ ማለት

ከሶማሌ ክልል የተነሱ የታጠቁ ኃይሎች ወደ ባሌ ራይቱ ወረዳ መግባታቸውን ለሶራ ያረጋገጡለት የኦሮሚያ ክልል የመንግሥት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ የደረሰውን ጉዳት ስፋት ለጊዜው በውል እንደማያውቁ ትናንት በሰጡት ማብራሪያ ተናግረዋል። ባሌ ራይቱ ገንዶተ ለመኬሰትስ በባሌ ዞን ራይቱ ወረዳ ሁለት ቀበሌዎች ውስጥም ዛሬ ጠዋት ከሶስት ሰዓት ጀምሮ ግጭቶች ተፈጥረዋል። እዚያም በሰው ሕይወትና በአካል ላይ ጉዳት ደርሷል። ለጊዜው ስንት ሰው ለሚለው ጥያቄ በቂ መረጃ የለኝም። በተመሳሳይ በትላንትና ሁለት በሚኤሶ ወረዳ ሚኤሶ ከተማ የታጠቁ ኃይሎች ጥቃት አድርሰዋል። ያ ሁኔታ ግን በኅብረተሰቡ ተሳትፎ ሊረጋጋ ችሏል። ይሄ ነገር አንድ ቦታ ላይ ብቻ አይደለም። ትላንትናና ዛሬ ሦስት ቦታዎች ላይ ነው በሰላማዊ ዜጎች ላይ ጥቃት የተከፈተው። ይሄ በጥንቃቄ መታየት ያለበት ጉዳይ ነው። የሁለቱ ሕዝቦች ወንድማዊ ትስስር በዚህ ምክንያት ሊበላሽ አይገባም። ጥቃት የሚፈጽሙት አካላት መጋለጥ አለባቸው፣ መጠየቅ አለባቸው። የኦሮሚያ ክልላዊ መንግሥትም ሕዝቡ በሰላም ወጥቶ እንዲገባ፣ ዕለታዊ ኑሮውን እንዲቀጥል ጠንክሮ መሥራቱን ይቀጥላል። ከጎረቤቶቹም ጋር እንደ ከዚህ በፊቱ ያለ ፍርሃት በሰላምና በፍቅር እንዲኖር መንግስታችን ከህዝቡ ጋር ሰላም የማስፈን ስራውን ይቀጥላል። የሶማሌ ብሔራዊ ክልላዊ መንግስት ጉዳዩን ያውቅ እንደሆነና የሚሰጠውን ምላሽ እንዳለ ለመጠየቅ ወደ ክልሉ ፕሬዚደንት እጅግ በርካታ የእጅና የቢሮ ስልኮች ቁጥሮች፣ ወደ ሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ እንዲሁም ወደ ፌዴራል ጉዳዮች ሚኒስቴርም የህዝብ ግንኙነት ዳይሬክተር ተደጋጋሚ ጥሪዎችን አድርገን ስልኮቻቸው ሳይመልሱ ቀርተዋል። አድማጮች፣ አሁን ወደ መጨረሻው ሳምንታዊ ቅንብር ነው የምንሻገረው። እሰጥ አገባ በቅርቡ የወጣውን የቀን ግብር ግምት ተከትሎ በአገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞችና አያያዝ በአንድ ጎራ የኢትዮጵያ መንግሥት ደረስኩበት ያለውንና በመፍትሔ አማራጭነትም እወስደዋለሁ ያለውን ደግሞ በሌላው ለመገምገምና የሁለቱ ወገን ሀሳቦችን የሚመለከት የክርክር ፕሮግራም ነው። ዛሬ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እስከ አርባ በመቶ ስህተት የነበረበት ያሉትን የገቢ ግብር ተመን እና በአገሪቱ መንሰራፋቱ የተነገረለትን ሙስና ለመዋጋት የያዙትን እቅድ አስመልክቶ የሰጧቸውን አስተያየቶችም መልከት ያደርጋል ፕሮግራሙ። አዘጋጁ እና አቅራቢው አሉላ ከበደ ነው። የክርክሩን ሁለተኛ ክፍል ነው እምታቀርበው አሉላ። ልክ ነህ አዲሱ፣ የመጨረሻውን ክፍል ነው ያዝኩት ባለፈው ሳምንት። ታዲያ አዲሱ ታስታውስ እንደሆን በሁለት ክፍል ነው፣ አርብ ምሽት የመጀመሪያውን ጀምር አድርገን፣ ቅዳሜ ሰፋ አድርገን ሄድን። ዛሬ የመጨረሻው ነው ያለው። ባለፈው ሳምንት የተነሳና በኢደር ያደረ የመጨረሻ ጥያቄ ነው ዛሬ መነሻችን የሚሆነው። አስታወሳለሁ፣ ረፍት ላይ ሆኜ ነው የሰማሁት። ግን ገሩም ተከታታያችን በመሆን በሀሳቦቻችሁ ሰፊ ርቀት የሚታይ ቢሆንም ቀጣዩን አቅጣጫ የሚመለከቱ ጭብጦች ፈንጠቅ እንድታደርጉ ምናልባት በሌላ ሰዓትና በሌላ ፕሮግራም የምንመለስበት ይሆናል። የጠቅላይ ሚኒስትር ኃይለማርያም ደሳለኝን አንድ አስተያየት እንስማ። አሁን ለተፈጠሩት ችግሮች በተለይ የቀን ገቢ ግምትን አስመልክቶ በሰጡት እንደ አቅጣጫም የፈነጠቁት ነገር አለ። እሱን እንስማና በአጫጭሩ የሁለታችሁንም ሀሳብ እቀበላለሁ። በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባቡና ኮንትሮባንድ ወደ ማዕከላዊ ገበያ ሀምሳ በመቶ የሚሆነው ነው የሚመጣው ወይ ስልሳ በመታ የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይሄን የሚያስኬዱት አንድ እግር ማዕከላዊ ገበያ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንቲ ማቋቋም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ በኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም። እንግዲህ ደረስንበት ያሉትን ችግር ገልጠዋል በተመሳሳይ አካላት በኮንትሮባንድም በህጋዊ ገበያ የሚቀርብ ምርት ቡናን ነው በዚህ ንግግራቸው የጠቀሱት እየፈጠረ ያለውን ችግር እና ይህንንም ለማቃናት ያሰቡትን ይገልጻሉ እሱ ላይ ብዙ ጊዜ ማጥፋት የሚፈልግ አይመስለኝም ቋንቋው ላይ ነው እንደ ችግር ብዙዎችን እያነጋገረ ያለ የመንግስት ጠንካራ አቋምን ለመግለጽ ስላለ አከርካሪ እንሰብራለን ነው የሚሉት ምን ማለት ነው አቶ ኤልያስ እ አሁን ትልቁ ነገር ምንድን ነው ሳያ ተሳስቶ ስህተት የሚፈጽም ሰው ማስተማር ነው ትልቁ መፍትሄ። ተደራጅቶ ቡድን ፈጥሮ አምኖበት ለሚከፍለው ዋጋ ለመክፈል ዝግጁ ሆኖ ያጭበረብር የመጣ ሀይል ደግሞ ስቲክ የመጠቀም የመንግስት ህግን የማስከበር የመንግስት ግዴታ ነው። ስለዚህ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ማለታቸው ይሄ ዳይሬክት የሚያደርገው ለአጠቃላይ ህዝብ ፎርዶስ ስቲክ ለሚያስፈልጋቸው እስከ ሱዳን ድረስ ተደራጅተው ቡናን ሀገር ውስጥም ውጭም በኮንትሮባንድ የሚሸጥ የሚያደርጉና ሀገሪቷ ኢኮኖሚ ላይ ተጽዕኖ በማሳረፍ ስርዓት አልበኝነት እንዲስፋፋ አናርኪዝም እንዲስፋፋ መንግስት ህዝብ በኑሮ ውድነት እንዲሰቃይ የሚያደርግ ህዝብን በመንግስት እምነት እንዳይኖሩ የሚያደርጉ ሀይሎችን ማስጠንቀቂያ መስጠት ጉልበት መጠቀም ህጋዊ ነው። ምክንያቱም በህግ ላይ ሰው ወንጀል ሲፈጽም ይታሰራል። ከመጨረሻውም ውሳኔ ሊወሰድበት ይችላል፣ እንደ ጥፋቱ ማለት ነው። ያጠፉ ሰዎች የሚቀጡበት በምክርም በማስተማርም በስህተት ያደረጉት ወይም ደግሞ አውቀው ወይም ለከፋ ጥፋት ሳይሆን በስህተት ያደረጉት ከሆነ የሚማሩበት መሆን አለበት ብለዋል። ተገቢ ሀሳብ ይመስለኛል። ጥያቄዋን በጣም በቁንጽል እንውሰዳትና ኃይልን ማሳየት የመንግሥት ጠባይ የሚመስል ያከራከረውንና ያነጋገረውን ጉዳይ ነው የመዘዝኩት። እነኚህ አሁን የተባሉት ስራዎች የፈጸሙ ቡድኖች ማስረጃ ከተረጋገጠባቸው በሕግ እንዲጠየቁ ማንም ሰላማዊ ዜጋ መፈለግ አለበት በማስረጃ እስከተረጋገጠ ድረስ በሕግ ሂደት እስከተበየነ ድረስ በጣም አስፈላጊ ይመስለኛል ማስረጃ የሚለው ከዛ ባለፈ ግን አከርካሪ እንሰብራለን ይሄ የቁጣ የኃይል ህዝብን የሚሆን የተለያዩ አካላትን ለሁሉም ጥያቄ ለሁሉም ነገር መፍትሄው ኃይል ብቻ የሚመስልበትን ይሄ የዛሬ ብቻ አይደለም በተደጋጋሚ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚናገሩበት ዘይቤ ነው ስለ እሱ ነው አስተያየት እንዲሰጡ የፈለግኩት ኦኬ፣ የለ አሁን ግዴለሽነት አለ። አሁን ኢን ፕሪንስፕል መንግስት ህግ የማስከበር ግዴታ አለበት። ሰዎች ግን በማወቅም ባለማወቅ ሊያጠፉ ይችላሉ። ለምሳሌ ኮንትሮባንድ ነጋዴ ሊኖር ይችላል። ለምሳሌ ሬዳዋ ድሮ የሚነግደው ዝም ብለህ እያንዳንዱ አንድ አይነት እንኳን አጥተን ወይራስ፣ ግን ሱዳን ድረስ ተደራጅቶ ስራታልብነት እንዲስፋፋ አናርኪዝም እንዲስፋፋ በመንግስት ላይ ትንሽ መንግስት ፈጥሮ እየሰራ ያለ እስከ ሱዳን ድረስ ኔትወርኩን ዘርግቶ ያን ሀይል ማስፈራሪያ ደረሰበት ብሎ የሚከራከርተኝ አለ አይደል? ስምንት ብቅ። መልካም አቶ ግዛው። የአቶ ሀይለ ማርያምን ንግግር ስሰማ አንድ ሶስት ነገሮች ናቸው የተሰሙኝ። በመጀመሪያ አቶ ሀይለ ማርያም በተናገሩት አቶ ኤልያስ ደስ የሚላቸው ነበር የመሰለኝ። እንዲያውም ደስ ብሏቸው ነው አሁን የመለሱት። ምክንያቱም አቶ ሀይለ ማርያም ያደረጉት መለስ ዜናዊ ይል የነበረው ነው። ትዚል እንደሆን መለስ ዜናዊም እጅ ቆርጣለሁ ጣት ቆርጣለሁ ያለበት ጊዜ ነበር። ሁለተኛ በጣም ኢምፖርታንት የሚመስለኝ ነጥብ ምንድ ነው የአቶ ሀይለ ማርያም ንግግር ወይንም መለስ በጊዜው የሚያደርጋቸው የነበሩ ንግግሮች የ ስርአቱን ማንነት ይገልጻል። በዴሞክራቲክ ስርአት የሚያምን ሰው ከህዝብ ይሁንታ አገኛለሁ ድምፅ እጠይቃለሁ የሚል ህዝብ አይሳደብም። እንደዛ ስብሰባ ውስጥ ያሉ ሰዎች እጃችሁን መሰብሰብ አለባችሁ እንቆርጣችኋለን የሚል አይደረግም። ነገ ወጥተህ ያንኑ ሰው እድል ስጠኝ እኔ ልምራህ እኔ መረጥ ይላል። የሚያሳየው እነዚህ ሰዎች ከጉልበት ውጭ ዋነኛውና ብቸኛው መሳሪያቸው ጉልበት መሆኑን የማሳያ ነው። በሶስተኛ ደረጃ አቶ ኃይለማርያም የሚያሳዩት ምንድን ነው? ያለው አገዛዝ በሰላማዊና በማግባባትና ህዝቡን በማሳመን መግዛት አለመቻሉ እና ብቸኛው መንገድ ና ያላቸው የቀረው አማራጭ መንገዳቸው ጉልበት መሆኑን ነው የሚያሳየው። ጉልበት ደግሞ የትም አይወስዳቸውም። ሌላ ጉልበት ሌሎችም ጉልበት እንዲያወጡ ይፈጥራል። አገሪቷን አዙሪት ውስጥ ያስገባል። ያቶ ኃይለማርያም ንግግር ስርአቱ ያለበትን አጣብቂኝ የሚያሳይ ነው። መልካም አቶ ኤልያስ ህግ የበላይነት በሚከበርበት አገር ውስጥ በህግ መጠየቅ አንድ ነገር ነው በኃይል መግለጽ ኃላፊነት አይደለም ወይ የአንድ መሪ ኃላፊነት የለበትም ነበር ወይ ነው ጥያቄው ለማንኛውም የመጨረሻውን ጥያቄ ለሁለታችሁም በአጫጭሮ እድል ልስጥ እሺ አሁን ያላችኋቸውም በግራና ቀኝ የምታነሷቸውን ሀሳቦች በቃኛችሁባቸው መንገዶች ተመልክታችኋል መፍትሄ አለ ብላችሁ ታስባላችሁ ወደፊት የሚያራምድ አቅጣጫ እንዲህ መሆን አለበት ለአገር ዘለቄታ ለህብረተሰብ ደህንነት ለዲሞክራሲያዊ ስርዓት ግንባታ ብዙ ቃላቶች ተወርውረዋል። መንገዱ ምንድን ነው? አቶ ኤልያስ ኦኬ። ከዚህ አገጥ መውጫ ወይም ከዚህ ነገሮች ላይ መውጫ የሚለው ኢህአዴግ በትክክል ዘጠና ሶስት ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የፖለቲካል ኢኮኖሚ የኪራይ ሰብሳቢነት የሌብነት ፖለቲካል ኢኮኖሚ በልማታዊው የፖለቲካል ኢኮኖሚ ላይ አፐር ሀንድ ይዘል ይህን አፐርሀንድ በመስተካከል ወይም ደግሞ አፐርሀንድን በመቀመጥ የልማታዊ አስተሳሰብ የበላይነት ከያዘ ነግሷል እንደ ማለት ይመስለኛል። አማርኛ ለማድረግ ነው። ጣልቃ ይገ ኢትዮጵያ ውስጥ ሌብነት፣ የኪራይ ሰብሳቢነት አመለካከት የበላይነት አለ። መልካም ይቀጥሉ። ያ ማለት ያሸንፋል አይደለም የኢህአዴግ መስመር በልማታዊ መስመር እንደሚሸነፍ የዳይሌክቲክ ስድ ነው ወይራስ ባይ ናው። ግን የኪራይ ሰብሳቢ ሀይል የበላይነት አመለካከትም በተግባርም አለ ተብሎ በድርጅት ሶልቶች የተገመገሙ ጉዳይ ነው። ከዚህ መውጫው ደግሞ ምንድን ነው? ፖለቲካል ኢኮኖሚ የልማት የበላይነት እንዲያገኝ ማድረግ ነው። ይህን ለማድረግ ህዝቡ የራሱ አስተዋጽኦ አለው። ህዝቡ ሌቦቹን ያውቃል። ግብር የማይከፍሉ ሰዎች አውቃል። ትንሹ ከፍቶ በዓመት መኪና ቤት የሚሰሩ ሰዎች ያውቃል። እሱ በደህንነት እንዲኖር የሚያደርጉት እነዚህ ሰዎች በሚዘርፉ መሆኑን አውቆ የዚህ ሀይል ተባባሪ አለመሆንና ሌብነትን በባህላችን ሲሻራልና ሲሻር የቆጨዋል አይነት እነዚህ እነዚህ ነገሮችን ማለት በአመለካከት ዘራፊነትን ሌብነትን እየተቃወመ እንዲሄድ ማድረግ መንግስትም፣ በዚህ ሀይል ላይ ከውስጥ ከውጭ ባለው ሀይል ላይ ቁርጠኝነት በማሳየት ፖለቲካል ኢኮኖሚ እንዲቀየር ማድረግ ነው። የኢትዮጵያ ተቃዋሚዎችም እንደ ድል ሆኖ ተሳታፊ ባይሆኑ በውስጣቸው ያሉ የሌብነት ባህር ያላቸው የፖለቲካል ሙስና ተቃዋሚ ድርጅ በመጠቀም የሚነግሱ ብዙ አሉ። የህዝብን ጥያቄ ከእያጃመኑ ማለት ነው። ህዝብ የሚጠይቀውን ጥያቄ ከፖለቲካ ትርፍ ለማግኘት ብለው በብጥብጥ ቢገቡ የፖለቲካል ኢኮኖሚ እንዳይቀየር የሚጥሩ ተቃዋሚዎች፣ ነጻ ነጻ ሀሳብ አራማጅ የሆኑ ግለሰቦች፣ ሚዲያው ራሱ ሌብነትን በሚያወግዝ ዳይሬክሽን ቢሄድ ፖለቲካል ኢኮኖሚ ይቀየራል። አቶ ግዛው የመጨረሻው እድል የእርስዎ ነው። ከውጥንቅጡ መውጫ ዘላቂ ሰላምና ዲሞክራሲ ሊመጣ የሚችልበት መንገድ ምንድን ነው ተጨባጩ? ይላሉ። በመጀመሪያ አቶ ኤልያስን አመሰግናለሁ። ሞቀ ያለ ክርክር ስላደረግን፣ ለእኔ የኢትዮጵያ ሁኔታ የኢኮኖሚክ ጥያቄ ብቻ አይደለም። አገራችን እንደ አንድ አገር ትቀጥላለች አትቀጥልም የሚለው መስቀለኛ መንገድ ላይ ያለን ይመስለኛል። በየቦታው በተለያዩ ምክንያቶች የሚነሱ እንቅስቃሴዎች፣ ትግሎች፣ ተቃውሞዎች፣ አመጾች አቶ ኤልያስ እንዳደረጉት እንደ አገር ሳይሆን ህዝባዊ ወያኔ አርነት ትግራይ በደነገገው ህገ መንግስት መሰረት በዘር ተከፋፍለን እርስ በርስ በጠላትነት የምንተያይበት ሁኔታ ስለተፈጠረ የሚነሱት የኢኮኖሚ ጥያቄዎች ወይንም ሰዎች የአስተዳደር ጉድለቶች፣ ዞሮ ዞሮ መጨረሻቸው ወይንም የሚያርፉበት ቦታ የአገሪቷን አንድነት የሚያናጋ ቦታ ላይ ደርሷል። ይህንን ለመቅረፍ የምንችለው እኔ እንደሚመስለኝ በመጀመሪያ ደረጃ አቶ ኤልያስን ቤታቸው ሲገቡ በጥሞና በአክብሮት ነው መጠየቃቸው እንዲያስቡበት ፈልጋለሁ። እኛ ልክ ነን፣ ሀያ ስድስት ዓመት አሸንፈናል፣ አርባ ዓመት አሸንፈናል፣ ያሸነፍነው ትክክል ስለሆነ ነው፣ መስዋዕት ከፍለዋል፣ ከፍለናል ከሚለው አስተሳሰባቸው ትንሽ ትንሽ ፈቀቅ ብለው አዎ፣ እኔ ልክ ነኝ፣ ግን ሌሎችም ልክ ይሆናሉ። ስለዚህ እስኪ እንደ አገር እናስብ ከተባለ ስርዓቱን ጭምር ለመቀየር የሚፈልጉ ብዙ ኢትዮጵያውያን ኦሮሞዎች፣ አማሮች፣ ጉራጌዎች፣ ከምባታዎች፣ ሶማሌዎች አሉና አሉና እነሱም ጋር ኃይል የሌለበት በጠረጴዛ ቁጭ ብለን እንምከር። ምንም ትክክል በሆንም ባልሆንም አቶ ኤልያስ ራሳቸው መናገር ያለባቸው ኢህአዴጎች ራሳቸው ማያ ያለባቸው የእኛ አይዲዮሎጂ ልክም ይሁን አይሆን ኢትዮጵያ ውስጥ በጠነ ሰፊ የሆነ የተቃውሞ እንቅስቃሴ አለ። ይሄንን ለመግታት ሰላማዊ የሆነ ሽግግር እንዲኖር ሁላችንም በ ብዙ ጉዳት ሳንከፍል ወደሚቀጥለው ስርዓት እንድንሄድ የኢትዮጵያ ሕዝብ እንዲበለጽግ ዲሞክራሲ እንዲኖረው ነፃነት እንዲኖረው የመጀመሪያው ስራ መሆን ያለበት እርቅ ነው። እርቅ ግን ስንመጣ ሁላችንም ከቂም በቀል ነፃ ሆነን ያለፉ ቁስሎችን ይቅር ለማለት ተዘጋጅተን በትናንትናው ቁስላችን ሳይሆን በነገ ተስፋችን ላይ ሰንቀን አብረን በመስራት ነው። ካልሆነ ግን ሕዝባዊ ወያኔ አርነት ትግራይ ይወድቃል። ኢትዮጵያ እንደ ሀገር የመቀጠል ያለመቀጠሏ ነገር ትልቅ ጥያቄ ውስጥ ይገባል። ግን እኔ እርግጠኛ ነኝ በኢትዮጵያ ህዝብ ኢትዮጵያ ውስጥ ባሉ ዜጎች፣ ተማሪዎች፣ አስተማሪዎች፣ እናቶች፣ እህቶች፣ ወንድሞች ኢቭን ከሻለቃ በታች ባሉ የመከላከያ ሰራዊት አባሎች ኢትዮጵያዊነታቸውንና ማንነታቸውን የሚያውቁ ስለሆነ የወደፊት ኢትዮጵያ ጣፋንታ ጥሩ ይሆናል ብዬ አስባለሁ። ለዚህ ግን ኢህአደጎች ኢህአደግ ካድሬዎች፣ አመራሮች ቁጭ ብለው አስበው እርቅን ሁኔታ ቢያመቻቹ ጥሩ ነው ላለሁ። መልካም የእርቅ መንገድ መመቻቸት አለበት ነው የእርሶም የድምዳሜ ቃል አቶ ግዛው። ክርክሩ ይቀጥላል። በጣም በርካታ ሀሳቦች ተነስተዋል። በተከታታይ ፕሮግራሞቻችን አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግደይ ከአዲስ አበባ በመከባበር ነገር ግን አቶ ግዛው እንዳሉት ጠንከር ብሎ ለዘለቀው ክርክራችሁ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። መልሼ እንደማገኛችሁ ተስፋ አረጋለሁ። ደህና ሁን አቶ ኤልያስ። ኤልያስ፦ እሺ አቶ ግዛው ደህና አድማጮች፣ ፕሮግራማችን አላ በጣም ጥሩ ሞቅ ያለ ክርክር ነበረ። ሰጥ አገባ ጥሩ ነው። ይህ ማጠቃለያ ዜና አሰማለሁ አድማጮች። ዩናይትድ ስቴትስ በሰሜን ኮሪያ ላይ ወታደራዊ እርምጃ ከወሰደች ለዚያች ሀገር የሐዘን ቀን ይሆናል። ያ ቀን ይላሉ ፕሬዚዳንት ዶናልድ ትራምፕ። ፕሬዚዳንቱን የተናገሩት ወታደራዊ እርምጃውን ሰሜን ኮሪያ ላይ ላንወስድ እንችል ይሆናል ብለው ለተባለው ወይም ለተናገሩት ንግግር በተነሳ ጥያቄ መልስ ላይ ነው። ቀደም ካሉት ዜና ለመድገም በኦሮሚያ ባሌ ዞን ራይቱ ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጠዋል። ቁጥሩ አስር የሚሆን ሰው መገደሉን ይህንኑ የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ ማረጋገጣቸው ታውቋል። በሌላ በኩል ተመሳሳይ ግጭት ወደ ጉጂ ዞን ነጌሌ የቦረና አካባቢም ተዛምቷል። ያለፈው የ2009 ዓ ም አስቸጋሪ ዓመት ነበር። በአዲሱ 2010 ለውጥ ለማምጣት ሰላማዊ ትግራችን እንቀጥላለን ሲሉ መኢያድና ሰማያዊ ፓርቲ በሰጡት መግለጫ አመለከቱ። በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ለድኅረ ምረቃ ፕሮግራም ተማሪዎች ለምርምር ሥራ በመንግሥት የተፈቀደውን ክፍያ እንደተነፈጉ የሶስት መቶ ያህል ተማሪዎች ወኪል ነኝ ያሉ ለቪኦኤ ገልጠዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ አርብ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና አዲሱ አበበንን፣ የፕሮግራም አቀናባሪያችን ብርሃን ኃይሉ እንዲሁም የስርጭት መሐንዲሱ አብሮን እስካሁን ቆይቷል። ሌሎች ባልደረቦቻችን እንጨምረን ሰላም እንላለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።